መስከረም 22 ቀን 2009 ዓ.ም በቢሾፍቱ ከተማ አመታዊውን የሬቻ በዓል ለማክበር ከተሰበሰቡት መካከል በተፈጠረ ግጭት ምክንያት ሕይወታቸው ስለጠፋ ወገኖቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። ህሱ ሰላማ ለሀገር እስመ በሰላም እዚአሃ ይከውን ሰላምክሙ ስለ ሀገር ሰላምን ሹ ፈልጉ በእርስዋ ሰላም የእናንተ ሰላም የጸና ይሆናልና እንዳለው ሰላም ስንል የሰላም መሠረታዊ ጽንሰ ሐሳቡ በስምምነት በአንድነት አብሮ መኖር ማለት ነው። ሰዎች ሲገናኙ ጭምር የሚለዋወጡት የሰላምታ ቃል የሰላም ውጤት መሆኑ ሁሉም የሚገነዘበው ነው። አያይዘው በመቀጠል ብፁዕ አቡነ ማትያስ ቋሚ ሲኖዶሱ የወሰደውን የአቋም መግለጫ በመዘርዘር ያሰሙት በመሆኑም ይህ በኢትዮጵያውያን ወገኖቻችን ላይ የደረሰው ሕልፈተ ሕይወት መላውን የሀገሪቱን ዜጎች አሳዝነዋል። በመሪዎቹም ሆነ በሕዝቦች ዘንድ ፍጹም የእግዚአብሔር ሰላም ካልሰፈነ ውሎ መግባትም ሆነ አድሮ መነሳት ስጋት ከመሆኑም በላይ ይህች በታሪክዋ ሰላምዋና አንድነትዋ የተመሰከረላት ቅድስተ ሀገራችን ስሟ እንዳይለወጥ የሁላችንም የመጠበቅ ታሪካዊ ኃላፊነት አለብን። የሰላም ባለቤት እግዚአብሔር ለህዝባችንና ለሀገራችን ሰላም እንዲሰጥልን የተወደዳችሁ ኢትዮጵያውያን ወገኖቻችን ይህንኑ የወገኖቻችንን ህልፈተ ሕይወት መነሻ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥልቅ ሐዘን የተሰማት በመሆኑ ቋሚ ሲኖደሱ በደረሰው አሳዛኝ ድርጊት ተወያይቶ የሚከተለውን ወስነዋል። ከመስከረም 24 ቀን 2009 ጀምሮ በመላ ሀገሪቱ እና ውጩ ሀገር በሚገኙ አህጉረ ስብከት ገዳማት፣ አድባራትና የአጥቢያ አብያተ ክርስቲያናት ሕይወታቸው ለጠፋውና ከዚህ ዓለም በሞት ለተለዩት ወገኖቻችን እግዚአብሔር እረፍተ ነፍስን እንዲሰጥልን ለሰባት ቀናት በጸሎት እንዲታሰቡ ቋሚ ሲኖዶሱ ሲኖዶሱ ተስማምተዋል። በችግሩ ምክንያት ተጎድተው በሕክምና የሚገኙ ወገኖቻችንን ጤናና ፈውስ እንዲሰጥልን በእነዚሁ ሰባት ቀናት ጸሎተ ምሕላ እንዲደርስ ቋም ሲኖዶስ ወስነዋል። እንደዚሁም ስለ ሀገራችን ዘላቂ ሰላም በሁሉም ዘንድ የጋራ ጥረት ማድረግ የሚገባ ቢሆንም ቤተ ክርስቲያናችን ግን ጥንትም ታደርገው እንደነበረ ሁሉ ዛሬም ለሰላሙ መምጣት ከሚመለከታቸው ጋር ሁሉ የበኩልዋን ጥረት በማድረግ የምትቀጥል ሲሆን በሀገራችን ውስጥ ጥያቄ ያላቸው እና ምላሽ የሚፈልጉ ዜጎች ጥያቄያቸውንና ፍላጎታቸውን ኢትዮጵያዊ ጨዋነት በተሞላበት ሁኔታ ለመንግስት እንዲያቀርቡ መንግስትም ባለበት ሀገራዊ ኃላፊነት መሰረት ጥያቄያቸውን በአግባቡ እየተቀበለ ፍትሐዊና ወቅታዊ ምላሽ እንዲሰጣቸው ቤተ ክርስቲያናችን አጥብቃ ታሳስባለች። እግዚአብሔር አምላክ ከዚህ ዓለም የተለዩ ወገኖቻችንን ነፍስ ይማርልን፣ በሕክምና ላይ ላሉትም ምሕረትን ይስጥልን፣ ሀገራችንና ሕዝቦቿንም በሰላም ይጠብቅልን። አሜን። ጌታቸው ተድላ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ